መቋጫ ያጣው የደቡብ ሱዳን የእርስ በርስ ግጭት በባለሥልጣናት የቡድን ሽኩቻ ህብረተሰቡ ምን ያህል በመሰቃየትና በመሰደድ ላይ እንደሚገኝ የዜና አውታሮች እየዘገቡት የሚገኝ መሆኑ የአደባባይ ሚስጥር ነው። አሁንም አጠቃላይ የወገናት ድርድሩ የማጠናከሩ ሂደት ወይም በእንግሊዝኛው ሪቫይታላይዜሽን ፎረም በተባለው ወደ አስር ቀናት የቆየ እስከ እኩለ ሌሊት በኋላ ድረስ የተደራደሩበት ሂደት በአፍሪካ ኢኮኖሚክ ኮሚስዮን ኢሲኤ ተጠናቋል። ገለልተኛ ናቸው በሚል ታሳቢ የሲቪክ ማኅበራት ተጠሪ የሆኑትን አሊካ ኤሊጎ ሳምሰንን አነጋግሬያቸው ደርወስ ኤ ዎርክሾፕ እንገቨነንስን ሲኪሩቲ ጉባኤው የተራዘመበት ምክንያት አንደኛው ለአምስት ቀናት ያህል የመልካም አስተዳደር የሰላምና የጸጥታን ጉዳዮች በሚመለከት የንቃት ራዕይ ተካሂዶ ስለነበር ነው። በመቀጠልም ውይይቱን መልሶ በአዲስ መልክ የማጠናከር መድረክ ሪቪታላይዜሽን ፎረም በተባለው አርዕስት ድርድሩ በተጠቀሱት ነጥቦች ዙሪያ እንዲሁ ለአምስት ቀናት ተራዝሞ ስለነበር ነው። የጉባኤውን ጭብጥ አንኳር ሆኖ ነጥሮ የወጣውን መሰረተ ሀሳብ ማወቅ ይቻል እንደሆነ እና ይህ ድርድር እንደ መቋጫ ይሆን እንደሆነ ላቀረብኩላቸው ጥያቄ ዜር ዋዝ ኤ ሪኩዌስት ባይ ዘ ሳውዝ ሱዳኒዝ ኮሚዩኒቲ ህብረተሰቡን በሚወክሉት አካላት እርስ በርስ በውስጣችን በቅድሚያ እንዋይ በሚሉ ጥያቄ በኢጋድ አደራዳሪነት የተካሄደ ነው። ያመቻቸው ደግሞ የደቡብ ሱዳን የአብያተ ክርስቲያናት ጉባኤ ነው። በኢጋድ አደራዳሪነት አንድ ወጥ የሆነ አስታራቂ ሀሳብ አወጣለው ባለው መሰረት ሁሉም የተገኙት እድምተኞች አይተው በጋራ የሚፈርሙት ሰነድ እንዲወሰን የቀረበ ሀሳብ ነው። በዚህ በአደራዳሪው በኢጋድ በኩል የቀረበው አስታራቂ ሀሳብ በተባለው ላይ የድርድሩ አጋርና እርዳታ አጠናካሪ በሆኑት የሶስትዮሽ ትሮይካ የተባሉት አባላት በዩኤስ አሜሪካ፣ በኖርዌይ እና በዩናይትድ ኪንግደም ተሳታፊነት የመድረኩ አካል ከሆኑት መግለጫ በሰጡበት ወቅት የዩናይትድ ኪንግደም ተጠሪ ክሪስቶፈር ትሮት ስለ ኢጋድ አደራዳሪነት አስተያየታቸውን ሰጥተዋል። I think the key thing here is that we have been calling consistently on IGAD. እዚህ ላይ ዋናው ቁልፍ ጉዳይ ባለማቋረጥ ለኢጋድ አቅርበናል። በኢጋድ አማካኝነት ደግሞ እንዲሁ ለአፍሪካ ሕብረት እንዲደርስ አድርገናል። በዚህ መድረክ ለተንሸራሸረው እና ለሚንሸራሸረው ፍላጎት ለተግባራዊነቱ እርምጃ እንዲወሰድ ጎትጉተናል። በእኛ በኩል በጉባኤው የተንጸባረቀውን ሂደት ደግፈናል። ቃል የተገባበት ነው። ለኢጋድ እያስተላለፍን ያለው መልእክት እባካችሁ፣ ይህ በመሠረቱ ቃል የተገባውን ተቋማዊ አድርጋችሁ በተግባር አሳዩ። ይህ ሲሆን ነው ሂደቱ ትርጉም የሚኖረው። ኢጋድ የጠየቀን ስምነቱን የሚጥሰውን አካል እንድንለይ ነው። ይህ ከሆነ ስምምነቱን በሚጥሰው ላይ እርምጃ እንወስዳለን ነው የእኛ ጥያቄ። ቀላል ነው። እባካችሁ ከጀርባችን ኋላ ሆናችሁ ሳይሆን ስለ ደቡብ ሱዳናውያን ህዝብ ስትሉ አድርጉት ነው እያልናቸው ያለን። እባካችሁ ተግባራዊ ሁኑ። የሰላሙን ድርድር በሚጥስ አካል ላይ እርምጃ ውሰዱ ነው የምንለው። ይህ ህብረተሰብ እኮ የድርድሩ አካል ባልሆነው ላይ ነው የጦሱ ተጠቅ የሆነው፣ በማይመለከተው እኮ እየተጠቀነ ያለው። Against people who are not fully committed to this process, against people who are spoiling this process. <laughs>